the voice of America. The you, the Times, radio <laughs> በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 9 2013 ዓ.ም ዝግጅታችን ጀመረ። የኢትዮጵያ በየትኛውም አካባቢ ከሕግ አግባብ ውጭ የታሰሩ ነዋሪዎች በአፋጣኝ ከእስር እንዲለቀቁ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። ሕጻናትን ለውትድርና መጠቀምን የሚያመላክቱ መረጃዎች መኖራቸውንም ገልጾ በማጣራት ላይ እንደሚገኝ አስታውቋል። የአገሪቱን ህልውና ለማስጠበቅ የሚደረገውን ሀገራዊ ጥሪ በመቀበል አስፈላጊውን ድጋፍ እናደርጋለን ሲል የኦሮሚያ ብሔራዊ ክልላዊ መንግስት አስታወቀ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአማሃሪክ አት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 943 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅት አየ ነኝ። በየትኛውም አካባቢ ከሕግ አግባብ ውጭ የታሰሩ ነዋሪዎች በአፋጣኝ ከእስር እንዲለቀቁ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። ኮሚሽኑ ትናንት ባወጣው መግለጫ በትግራይ ክልል ከቀጠለው ግጭት ጋር ተያይዞ በሲቪል ሰዎች ላይ ስለሚፈጸሙ ጥቃቶች እንግልትና እስር የንግድ ቤት መዘጋት የህይወት መጥፋትና መሰል የሰብአዊ ድርጊቶችን በተመለከተ የሚወጡ መረጃዎች እንደሚያሳስቡት ገልጿል። ሕፃናትን ለውትድርና መጠቀምን የሚያመላክቱ መረጃዎች መኖራቸውንም አስታውቋል። የኢትዮጵያ መንግስትም ህወሀት ሕፃናትን መልምሎ ለውትድርና በመጠቀም ላይ እንደሚገኝ መግለጹ ይታወሳል። ሐምሌ አራት በደቡብ ጎንደር ዞን ፎገራ ወረዳ ሶስት የትግራይ ተወላጆች በድንገት በተሰባሰቡ ነዋሪዎች በደረሰባቸው ድብደባ ስለመገደላቸውም ጥቆማዎች ደርሰውኛል ብሏል። ኮሚሽኑ በመግለጫው አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከሕግ አግባብ ውጭ የሆነ እስር መፈጸሙን በተመለከተ የደረሱትን መረጃዎች እየተከታተለ እንደሚገኝም አንስቷል። ኮሚሽኑ እነዚህን ጉዳዮች በማጣራት ላይ እንደሚገኝ የኮሚሽኑ ከፍተኛ የኮሚኒኬሽንስ ጉዳዮች አማካሪና ቃል አቀባይ አሮን ማሾ ለቪኦኤ ገልጸዋል። በተያያዘ መረጃ አምነስቲ ኢንተርናሽናልን ባወጣው መግለጫ በአዲስ አበባ የሚገኙ በርካታ የትግራይ ተወላጆች በፖሊስ መያዛቸውን ገልጾ ድርጊቱ እንዲቆምና ሁሉም እስረኞች ወንጀል ከፈጸሙ በፍጥነት ክስ እንዲመሰረትባቸው አለያም ወዲያውኑ ያለምንም ቅድመ ሁኔታ ከእስር እንዲለቀቁም አሳስቧል። ትግራይ ውስጥ የስልክ አገልግሎት ባለመኖሩና ከሪፖርተሮቻችን ጋር ለመገናኘት ባለመቻላችን የተነሳ አሁን ትግራይ ውስጥ ካሉት ባለስልጣናት የሚቀርቡባቸውን ክሶች በተመለከተ ምላሽ ለማግኘት ለጊዜው አልቻልንም። ጥረታችንን ቀጥለን ባገኘን ጊዜ እናቀርባለን። ዝርዝሩን የያዘውን ዘገባ በምሽቱ አብይ ርዕስ ይዘናል። ሌሎችም ወቅታዊ ዘገባዎች በመጽሔት ክፍለ ጊዜ ተካተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣናት በኢንተርኔት ላይ ሚዲያነት የተመዘገበውን አዲስ ስታንደርድን ማገዱን አስታወቀ። ባለስልጣኑ ትናንት ባወጣው ማሳሰቢያ ግንቦት ሀያ 2013 ዓ ም የተመዘገበውን አዲስ ስታንደርድን በጊዜያዊነት ያገደበትን ምክንያት ሲናገር በደረሱት ቅሬታዎችና ራሱን ባደረገው ክትትል አሳሳቢ አካሄድ በማስተዋሉ መሆኑን ገልጿል። ሚዲያው በህዝብ ተወካዮች ምክር ቤት የተላለፈ ውሳኔን ባለማክበር አንድን የሽብር ቡድን የመከላከያ ኃይል ብሎ እውቅና እስከ መስጠት በደረሰ ሁኔታ የሽብር ቡድኑ አጀንዳ ማራመጃ መድረክ መሆኑን አውቀናል ይላል የባለስልጣኑ ማስታወሻ። በመቀጠልም እነዚህና ሌሎችም ተያያዥ የስነ ምግባር ግድፈቶች ጥልቅ ምርመራ ይደረግባቸዋል፣ ሌሎችም እርምጃዎች ይወሰዳሉ ብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለፕሬስ ነፃነትና ሙያዊና በስነ ምግባር የሚገዛ ጋዜጠኝነትን ለማበረታታት ያለውን ቁርጠኝነት በድጋሚ እንደሚያረጋግጥ በገለጸበት በዚሁ መግለጫው ነፃነት የሚመጣው ከኃላፊነትና ከተጠያቂነት ጋር መሆኑንም በተቆጣጣሪ አካልነቱ አጉልቶ ማስገንዘብ እንደሚፈልግ አመልክቷል። ሁሉም መገናኛ ብዙሃን የህግ በላይነትን እንዲያከብሩና በኃላፊነት ስሜት እንዲሰሩ አሳስቧል። የአዲስ ስታንዳርድ አሳታሚ ድርጅት ጃከን ፐብሊሽንግ ባወጣው መግለጫ በበኩሉ የኢትዮጵያ የመገናኛ ብዙሃን ባለስልጣን ውሳኔን ተከትሎ በሀገሪቱ የሚዲያ እንቅስቃሴውን በሙሉ እንደ አውሮፓውያን አቆጣጠር ሐምሌ 15 ጀምሮ ማቆሙን አስታውቋል። ካለምንም ማብራሪያ የተወሰደ ሲል በገለጸው እርምጃ በጥልቅ አዝነናል ያለው አሳታሚ ድርጅቱ በኢትዮጵያ ህገ መንግስት በተቀመጠው መሰረት የፕሬስ ነጻነት እንዲከበር ባለን አቅም ሁሉ ጥረት የምናደርግ መሆኑን እናስታውቃለን ብሏል። ለጋዜጠኞች ደህንነት ተሟጋቹ ቡድን ሲፒጄ የአፍሪካ ተጠሪ ሙቶኪ ሙሞ በበኩላቸው አዲስ ስታንዳርድ ለዓመታት በኢትዮጵያ ጉዳዮች ተቺ ዘገባዎችን በማቅረብና አስተያየቶችን በማውጣት ትልቅ ምንጭ ሆኖ ቆይታል ብለው፣ በአዲስ ስታንዳርድ ላይ የተወሰደው የሚዲያ ፈቃድ ማገድ እርምጃ የሀገሪቱ መንግስት ነጻ ጋዜጠኝነትን በጠላትነት የሚመለከት መሆኑን ማሳያ ነው ብለዋል። ባለስልጣናቱ እገዳውን በአስቸኳይ አንስተው አዲስ ስታንዳርድ ስራውን በነፃነት እንዲሰራ መፍቀድ መፍቀድና ጋዜጠኞችንና የሚዲያ ድርጅቶችን ማዋከብ ማቆም አለባቸው ሲሉ አክለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ናይጄሪያ ውስጥ አንድ የጦር ሰራዊት ጄኔራል በጥይት መገደላቸው ተዘገበ። ለበርካታ ዓመታት ያገለገሉ አንጋፋ ጄኔራሉ ዋና ከተማዋ አቡጃ በሚገኝ ዋና አውራ ጎዳና ላይ በመኪና እየተጓዙ ሳሉ በተተኮሰባቸው ጥይት መገደላቸውን የጦር ሰራዊቱ አስታውቋል። በተለይ በሀገሪቱ ሰሜን ምዕራብ አካባቢ የታጠቁ ቡድኖች ዘረፋና ሰዎችን በመጥለፍ ማስለቀቂያ የመጠየቅ እንቅስቃሴ እየበዛ በመምጣቱ ሰው በመኪና መጓዝን እየፈራ መሆኑን ሮይተርስ ዘግቧል። ባለፈው ሚያዝያም በሀገር አቀፍ ደረጃ እየተባባሰ መምጣቱን ተከትሎ የምክር ቤት አባላቱ ፕሬዚደንቱ አስቸኳይ ጊዜ አዋጅ እንዲደነግጉ መጠየቃቸውን ዜናው አስታውሷል። ባለፈው ዓመት ሁለት ጡረታ ላይ የሚገኙ ጄኔራሎች በጥይት መገደላቸውንም ጨምሮ ገልጿል። ወደ ኮቪድ-19 ዜና ስንሻገር በዓለም አቀፍ ደረጃ የኮቪድ-19 ክትባት ዘመቻ መፋጠንና የመከላከያ እርምጃዎቹም በሚገባ ተግባራዊ መደረጋቸው የግድ መሆኑን የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን አሳሰበ። አለዚያ በይበልጥ ተላላፊና ለኅልፈት ሊዳርጉም የሚችሉ የሆኑትን የቫይረሱን ዝርያዎች ታግለን ማሸነፍ አንችልም ሲል አስጠንቅቋል። በዚሁ መግለጫው በወጡ አዳዲስ መረጃዎች መሰረት አዳዲሶቹ የቫይረሱ ዝርያዎች ብቅ ያሉ መሆኑ ከፈጠረው ስጋት አኳያ በአብዛኞቹ የዓለም ሀገሮች ከህዝቡ ቢያንስ ሦስት አራተኛው መከላከያ ክትባቱን መውሰድ የሚፈልግ መሆኑን ነው ያወሳው። ይሁን እንጂ በቃላት ደረጃ ክትባቱን ለማዳረስ ብዙ የተባለ ቢሆንም በተግባር ግን ክትባቱን በፍትሐዊነት በማከፋፈል ረገድ ትልቅ ክፍተት አለ ብሏል። ይሄ ደግሞ በሰው ሕይወት ዋጋ እያስከፈለ ነው ሲልም አሳስቧል። ለዜናው የተመደበው ሰዓት አብቅቷል። ቆንጅታየን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 9 2013 ዓ ም ዝግጅት ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ ንለፍ። ኢትዮጵያ በማንኛውም በየትኛውም አካባቢ ከሕግ አግባብ ውጭ የታሰሩ ነዋሪዎች በአፋጣኝ ከስር እንዲለቀቁ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። ኮሚሽኑ ትላንት ባወጣው መግለጫ በትግራይ ክልል ከቀጠለው ግጭት ጋር ተያይዞ በሲቪል ሰዎች ላይ ስለሚፈጸሙ ጥቃቶች፣ እንግልትና ስር የንግድ ቤት መዘጋት፣ የህይወት መጥፋትና መሰል ኢሰብአዊ ድርጊቶችን በተመለከተ የሚወጡ መረጃዎች እንደሚያሳስቡት ገልጿል። ህጻናትን ለውትድርና መጠቀምን የሚያመላክቱ መረጃዎች መኖራቸውንም አስታውቋል። የኢትዮጵያ መንግስትም ህወሓት ህጻናትን መልምሎ ለውትድርና በመጠቀም ላይ እንደሚገኝ መግለጹ ይታወሳል። ሐምሌ አራት በደቡብ ጎንደር ዞን ፎገራ ወረዳ ሶስት የትግራይ ተወላጆች በድንገት በተሰባሰቡ ነዋሪዎች በደረሰባቸው ድብደባ ስለመገደላቸውም ጥቆማዎች ደርሰውኛል ብሏል ኮሚሽኑ። ኮሚሽኑ በመግለጫው አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የትግራይ ተወላጆች ላይ ከሕግ አግባብ ውጪ የሆነ እስር መፈጸሙን በተመለከተ የደረሱትን መረጃዎች እየተከታተለ እንደሚገኝ አንስቷል። ኮሚሽኑ እነዚህን ጉዳዮች በማጣራት ላይ እንደሚገኝ የኮሚኒኬሽን ጉዳዮች አማካሪና ቃል አቀባይ አሮን ማሾ ለቪኦኤ ገልጸዋል። በተያያዘ መረጃ አምነስቲ ኢንተርናሽናልም ባወጣው መግለጫ በአዲስ አበባ የሚገኙ በርካታ የትግራይ ተወላጆች በፖሊስ መያዛቸውን ገልጾ ድርጊቱ እንዲቆምና ሁሉም እስረኞች ወንጀል ከፈጸሙ በፍጥነት ክስ እንደሚያሰርትባቸው አሊያም ወዲያውኑ ያለ ምንም ቅድመ ሁኔታ ከእስር እንዲለቀቁም አሳስቧል። የአዲስ አበባው ዘጋቢያችን ኬኔዲ አባተ ዝርዝሩን እንደሚከተለው ያቀርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ከቀጠለው ግጭት ጋር ተያይዞ በሲቪል ሰዎች ላይ ስለሚፈጸሙ ጥቃቶች፣ እንግልትና እስር፣ የንግድ ቤት መዘጋት፣ የህይወት መጥፋትና መሰል ኢሰብአዊ ድርጊቶችን በተመለከተ የሚወጡ መረጃዎች እንደሚያሳስቡት ገልጿል። ኮሚሽኑ ትናንት ሐምሌ ስምንት ባወጣው መግለጫ በታሳሪዎችና በምርኮኞች ላይ የሚፈጸሙ ኢሰብአዊ አያያዞች በስደተኞች ላይ የሚደርሱ ጥቃቶችና ህጻናትን ለውትድርና መጠቀምን የሚያመላክቱ መረጃዎች መኖራቸውንም አንስቷል። ህወሀት ህጻናትን መልምሎ ለውትድርና በመጠቀም ላይ እንደሚገኝ ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ መንግስት የተለያዩ ባለስልጣናትም መግለጻቸው ይታወሳል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ትናንት በሰጡት መግለጫ ላይ ህወሀት ህጻናትን ለጦርነት መልምሎ የማሰለፍ ተግባር በግልጽ ማከናወኑን ጠቅሰው አለም አቀፉ ማህበረሰብ ድርጊት ን በዝምታ ከመመልከት ባለፈ አንዳንድ ሚዲያዎች በአዎንታዊነት መዘገባቸውንም ተናግረዋል። በጦር ወንጀል ዓለም የፈረጃቸውን ህጻናትን ለጦርነት የመመልመል የማሰለፍ እንቅስቃሴ በግላጭ በሌላኛው ወገን እየተደረገ በግዝቤትነት እየታየ ዓለም አቀፍ ሚዲያውም ሆነ አንዳንድ አካላት መንግስትን በተለያየ መንገድ ሲወቅሱ ሲከሱ የነበሩ አካላት ይህ በዚህ ረገድ ሁሉም ሰው ሊያወግዘው ስህተት ነው ብሎ ሊቀበለው የሚገባ ጉዳይ ተፈጽሞ እያለ ባላየ ባልሰማ የማለፍ ዝንባሌዎች ታይተዋል። አንዳንድ የምዕራብ ሚዲያዎች ይህንኑ አይተው እንደ ሚዛን የወታደራዊ ሚዛን ማስተካከያነት እየተጠቀሙበት መሆኑን በማጉላት በአወንታ መልክ ለመዘገብ ያሳዩት ዝንባሌም ጎላ ያለት ህዝብ ተደርጎ ሊወሰድ የሚችል ነው። ህወሓት ህጻናትን ለጦርነት ያሰልፋል ከመባሉ ጋር በተያያዘ የኢትዮጵያ ሰብዓዊ መብቶች ኮሚሽን ስላሉት መረጃዎች ጥያቄ ያነሳውላቸው የኮሚሽኑ የኮሚኒኬሽን ጉዳዮች ከፍተኛ አማካሪና ቃል አቀባይ አሮን ማሾ መረጃዎች መኖራቸውንና ማጣራት እየተደረገባቸው መሆኑን ገልጸዋል። ህወሓት ህጻናትን ለውትድርና ስለመመልመሉ በእናንተ በኩል ያገኛችሁት መረጃ አለ? አሁን ያንን ዲስክሎዝ ማድረግ አልችልም። ግን የአጣራማ ያለው ጉዳይ ነው እስካሁን ድረስ መረጃዎች አሉ ግን ማጣራት የሚያስፈልጉ ጉዳይ ስለሆነ ማጣርታን ከጨረሰ በኋላ ብነግር ይሻላል። በትግራይ ክልል በሚገኙ የኤርትራ ስደተኞች ላይና የሕወሓት ተቃዋሚ ናቸው በሚል በሲቪል ሰዎች ላይ እንደ ተወሰዱ የሚነገሩ የግድያና የአፈና እርምጃዎችም እንደሚያሳስቡት በመግለጫው ያነሳው ኮሚሽኑ በአላማጣና አካባቢው በድጋሚ ያገረሸውን ግጭት ተከትሎ እየተፈጸሙ ነው ከተባሉ የበቀል ጥቃቶች ጋር በተያያዘ ከፍተኛ ቁጥር ያለው የሰዎች መፈናቀል መኖሩንም ነው የጠቆመው። የስልክና ሌሎች ማህበራዊ አገልግሎቶች መቋረጣቸው የሰብአዊ መብቶች ክትትል ስራውን አዳጋች ያደረገው ቢሆንም ክትትሉን እንደሚቀጥልም አስታውቋል። ሐምሌ 4 2013 ዓ.ም በደቡብ ጎንደር ዞን ፎገራ ወረዳ ወሮታ ተብሎ በሚጠራ ስፍራ በአካባቢው ነዋሪዎች የሆኑ ሶስት የትግራይ ተወላጆች በድንገት በተሰባሰቡ ነዋሪዎች በደረሰባቸው ድብደባ ስለመገደላቸው ለኮሚሽኑ የደረሱ ጥቆማዎች እንደሚያመለክቱም መግለጫው አብራርቷል። የኮሚሽኑ ከፍተኛ የኮሚኒኬሽን ጉዳዮች አማካሪና ቃል አቀባይ አሮን ማሾ ድርጊቱ መፈጸሙን ኮሚሽኑ እንዳረጋገጠና ተጨማሪ ማጣራት በመደረግ ላይ መሆኑንም ነው የተናገሩት። ደቡብ ጎንደር ፎገራ ወረዳ ላይ ተፈጸመ ስለተባለው የሶስት ሰዎች ግድያ ከሚደርሷችሁ ጥቆማዎች ባለፈ እናንተ በራሳችሁ ማጣራት አልቻላችሁም? እሱንም እንግዲህ እንደተከሰተ ማረጋገጥ ችለናል፣ ግን ኦብቪየስሊ ከዚህ በተጨማሪ ያው ኢንቨስቲጌሽን የሚያስፈልገው ጉዳይ ነው። የህወሓት መከላከያ ኃይሎች የወሰዱት ጥቃት እርምጃ የፉገራ ወረዳ ነዋሪዎች የሆኑ የሚሊሻ ቡድን አባላት እንደዚሁም የወረዳው የሰላም ጸጥታ ኃላፊ መገደላቸው ከተነገረ በኋላ የተከሰተው ማጣራቱም ስራ ሞኒተሪንግ እንደቀጠለን ነው ከአጠናቀቀ በኋላ የበለጠ ዲቴይል ይፋ እናደርጋለን። የፎገራ ወረዳና የአካባቢው የጸጥታና የአስተዳደር ኃላፊዎች በወሰዱት አፋጣኝ እርምጃ ሁኔታው መረጋጋቱንና ተጨማሪ ጥቃት ሊፈጽሙ የነበሩ ስድስት ግለሰቦች በቁጥጥር ስር መዋላቸውም ተገልጿል። ሌላው ኮሚሽኑ በመግለጫው ያነሳው አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር፣ የንግድ ቤት መዘጋትና እንግልት እንደሚፈጸም የሚደርሱትን መረጃዎች እየተከታተለ እንደሚገኝ የሚገልጽ ነው። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ከከተማዋ ሁሉም ክፍለ ከተሞች ከተውጣጡ አመራሮች ጋር በወቅታዊ ጉዳዮች ዙሪያ በቅርቡ ባደረጉት ውይይት አዲስ አበባ ሆነው በሽብር የተፈረጀውን ህወሀትን የሚደግፉ ግለሰቦች መኖራቸውን ገልጸው፣ እነዚህ ግለሰቦች ተጠያቂ መሆን እንዳለባቸው መናገራቸው ይታወሳል። እስካሁን ድረስ ያለውን ትዕግስት ህዝብን ከዚህ ከጁንታ አሸባሪ ቡድን ለመለየት የተደረገውን ጥረት አብዛኛው ይረዳል ብለን እናስባለን። ያልተረዱና ጊዜና አመቺ ሁኔታ የሚጠብቁትን ግን ተጠያቂነት ማስከበር ተጠያቂነትን ማረጋገጥ ያስፈልጋል። በዚሁ ጉዳይ ላይ ከፌዴራል ፖሊስ መረጃ ለማግኘት ያደረግነው ጥረት ባይሳካም የሰብአዊ መብቶች ኮሚሽን ከህግ አግባብ ውጭ ስለመታሰራቸው ያነሳቸው ሰዎች ከህወሓት ጋር ግንኙነት ያላቸው ስለመሆናቸውና ስለ ቁጥራቸው ገና የማጣራት ስራ በመሰራት ላይ እንደሚገኝ አቶ አሮን ለቪኦኤ ገልጸዋል። እሱንም ቁጥሩንም ምኑም መግለጽ አልችልም፣ ምክንያቱም አልጨረስም ያጠራ የሚዲያ ሰራተኞችን ጨምሮ በአዲስ አበባ ከተማ ተጠርጥረው የታሰሩ ሰዎች ከከተማዋ ውጭ ወደሚገኙ ስፍራዎች እየተወሰዱ ስለመሆናቸው ጥቆማዎች እንደደረሱትም ኮሚሽኑ አስታውቋል። ኮሚሽኑ በስፋት የሚደመጡ ያላቸው የጥላቻና ግጭት ቀስቃሽ ንግግሮች ሁኔታውን ሊያባብሱና ብሎም በማህበረሰቦች መካከል ያለውን ትስስር ሊያላሉ የሚችሉ መሆናቸውን ገልጾ በየትኛውም አካባቢ ከህግ አግባብ ውጭ የታሰሩ ነዋሪዎች በአፋጣኝ ከእስር እንዲለቀቁና በእነዚህ ነዋሪዎች ላይ ድንግልት ያደረሱና ሌሎች ህገወጥ ድርጊቶችን የፈጸሙ አካላት ለህግ እንዲቀርቡም ጠይቋል። በተያያዘ መረጃ አምነስቲ ኢንተርናሽናልም ባወጣው መግለጫ ህወሀት መቀሌን በድጋሚ መቆጣጠሩን ተከትሎ በአዲስ አበባ የሚገኙ በርካታ የትግራይ ተወላጆች በፖሊስ መያዛቸውን አስታውቋል። አምነስቲ ታስረው ከተፈቱ ግለሰቦች፣ ከህግ ባለሙያዎችና ከሌሎች ምስክሮች ስለ ጉዳዩ ማስረጃ ማግኘቱንም ነው የገለጸው። በፖሊስ የሚፈጸመው የእስር ተግባር እንዲቆምና ሁሉም እስረኞች ወንጀል ከፈጸሙ በፍጥነት ክስ እንዲመሰረትባቸው አሊያም ወዲያውኑ ያለምንም ቅድመ ሁኔታ ከእስር እንዲለቀቁ አምነስቲ ኢንተርናሽናል አሳስቧል። ከትግራይ ተወላጆች በተጨማሪ የታሰሩ አክቲቪስቶችና ጋዜጠኞችም መኖራቸውን ገልጾ መንግስት የታሰሩ ሰዎች የሚገኙበትን ቦታ ለቤተሰቦቻቸው እንዲያሳውቅና ከጠበቆችና ዘመዶቻቸው ጋር የሚገናኙበትን ሁኔታ እንዲያመቻችም ጠይቋል። በዚሁ ጉዳይ ላይ ከኢትዮጵያ መንግስት ወዲያውኑ የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ጨፌ ኦሮሚያ የአምስተኛ የስራ ዘመን የመጨረሻ ስብሰባውን ዛሬ ጀምሯል። የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሎሚ ምክር ቤቱ በ2014 በጀት ከማጽደቅ ጀምሮ በርካታ ጉዳዮችን እንደሚዳስስ ገልጸዋል። አቶ ሀብታሙ ደምሴ የጨፌ ኦሮሚያ አማካሪ ጉባኤው ለሁለት ቀን እንደሚቆይ ገልጸው በክልሉ ጠቅላይ ፍርድ ቤት ረቂቁ የቀረበው የኦሮሚያ ባህላዊ ፍርድ ቤቶች እንዲቋቋሙ የሚደነግገው አዋጅም እንደሚጸድቅ ይጠበቃል ብለዋል። ገልሞ ዳዊት ተጨማሪ አለው። ጨፌ ኦሮሚያ ዛሬ የአምስተኛው የስራ ዘመን የመጨረሻ የሆነውን ስብሰባ ጀምረዋል። የክልሉ አፈ ጉባኤ ወይዘሮ ሎሚ በደው የጉባኤውን አጀንዳ ነው ያሉትን በመክፈቻ ላይ አብራርተዋል። ወይዘሮ ሎሚ በደው በመጀመሪያ ጉባኤው በቀረበው አፈ ጉባኤ ላይ ሀሳብ እንዲሰጥ ካደረጉ በኋላ ጨፌው በአስራ አንድ አብይ ጉዳዮች ላይ ይመክራል ብለዋል። አቶ ሀብታሙ ደምሴ የጨፌ ኦሮሚያ አፈ ጉባኤ ከፍተኛ አማካሪ ናቸው። በዚህ ጉባኤ ላይ የተለያዩ አጀንዳዎች ላይ ነው የሚወያየው እንደተለመደው በቋሚነት የተለያዩ የመንግስት አካላትን አፈጻጸም የሚገመግመው እንዳለን በተጠበቀ ነው ማለት ነው። የአስፈጻሚውን አካል የሁለት ሺ አስራ ሶስት አመተ ምህረት የስራ አፈጻጸምና የሁለት ሺ አስራ አራትን ዋና ዋና እቅድ አቅጣጫዎችን በዝርዝር አይቶ የሚገመግም ይሆናል። ከዛ የህግ ተርጓሚውንም እንደዚሁ በዝርዝር አይቶ አፈጻጸሙንም ወደፊት እቅዱንም ዋና ዋና አቅጣጫዎች የሚያይ ይሆናል። የጨፌ ኦሮሚያ ጽህፈት ቤትንም አፈጻጠም እንደዚሁ ያል ዋና ዋና የመንግስት አካላትን በተረፈ ኦዲተር ጀኔራልን ስራ አፈጻጠምም እንደዚሁ የሚገመግም ይሆናል። እነዚህ የአመቱ መጨረሻ ላይ የተለመዱ ስራዎች ናቸው ማለት ነው። የጨፌው ተግባራት ናቸው። ቀጥለውም አቶ ሀብታሙ ጉባኤው በመንግስት በቀረበው የአስር አመት እቅድ ላይ እንደሚወያይም ተናግረዋል። በተረፈ ሌሎቹ ረቂቅ አዋጆች ናቸው። ዋናው ረቂቅ አዋጅ እነዚህ እቅዶች ለሁለት ሺህ አስራ አራት በተለይ የተያዘው እቅድ የሚፈጸምበት በጀት አንድ መቶ ሀያ አራት ቢሊዮን ብር ገምግሞ የሚያጠርቅ ይሆናል ማለት ነው። ከዛ ውጪ የክልሉ ሕግ ተርጓሚ አካል አዘጋጅቶ ያቀረበው ረቂቅ ሕግ አለ። ያ ረቂቅ ሕግ የባህላዊ ፍርድ ቤቶች ከመመስረት ጋር የተያያዘ ነው። ይሄ ትልቅ ትርጉም ያለው ነው በክልላችን ያንንም እንግዲህ ጨፌው ተመካክሮ በተወያይቶበት የሚያጠርቁ ይሆናል። ይሄ ከጸደቀ በርካታ ስራዎችን ከ ፍርድ ቤቶች መደበኛ ስራ የሚያቀል ይሆናል ማለት ነው። በጉባኤው ላይ የተገኙት የኦሮሚያ ክልል ፕሬዝደንት አቶ ሺመልስ አብዲሳም የክልሉ መንግስት ስራ አፈጻጽም አቅርበዋል። ፕሬዝደንት ሺመልስ በትምህርት፣ በጤና እንዲሁም የክልላቸውን ሰላምና ደህንነት አስመልክቶ ማብራሪያ ሰጥተዋል። ጋምራቲን መገኘ ምርከኔሱ ፊኦናንቱማ ሴራ ከበቺሱፍ የክልሉን ሰላም ለማረጋገጥ ብዙ ስራዎች ተሰርቷል። ሰላምና ደህንነትን ለማረጋገጥ የጸጥታ ኃይልን ቁጥር መጨመር ብቃታቸውንና አስፈላጊውን ትጥቅ በማቅረብ የክልሉ ሰላም እንዲረጋገጥ ተሰርቷል፣ እየተሰራም ነው። በተጨማሪም የጸጥታ ኃይሉና የፍትህ አካላት በክልሉ የተለያዩ አጀንዳዎችን በመቅረጽ የህዝብ ንብረት እና ህይወት እንዲጠፋ ሲሰሩ የነበሩ ኃይሎች በቁጥጥር ስር እንዲውሉና የህግ የማስከበር ሥራ ተሰርቷል። በዚህ ዘመን መጀመሪያ የጥፋት ኃይሎች በኦሮሚያ ክልል ቢያንስ ከሰባት ጊዜ በላይ የጸረ ሰላም እንቅስቃሴን ጠርቷል። በተለይ ህወትና ሸኔ በኦሮሚያ ብጥብጥ እንዲነሳ ንብረት እንዲወድምና ሕይወት እንዲጠፋ በተደጋጋሚ ጥሪ ሲያቀርቡ ቆይቷል። ከመስከረም 30 በኋላ መንግሥት የለም ሲሉ መንገድ ሲዘጉና ሕዝብ ገበያ እንዳይወጣ ኅብረተሰቡን ሲያዘናጉ ነበር። እስካሁን በተሠራው የሕግ ማስከበር ሥራም በርካታ የጸረ ሰላም ኃይሎች ላይ ተገቢ እርምጃ ተወስዷል። የተቀሩትን የማደኑና ወደ ሕግ የማቅረቡ ሥራ ቀጥሏል። የገቢ ምንጫቸውን የማድረግ ስራም በተገቢ መንገድ እየተሰራ ነው። ፕሬዝደንት ሺ መልስ በአገራዊ ደረጃ የተከሰተውን ግብርና ምርቶች ዋጋ ግሽበትን ለመቆጣጠር የበጋ እርሻ ላይ ትኩረት መደረጉን ተናግረዋል። ጨፌ የኦሮሚያ የአምስተኛ ዓመት የሥራ ዘመን የመጨረሻ ጉባኤውን ነገ ያጠናቅቃል ተብሎ ይጠበቃል። ለአሜሪካ ድምፅ ገልሞ ዳዊት አዳማ። ገልሞ ዳዊትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። የሀገሪቱን ህልውና ለማስጠበቅ የሚደረገውን ሀገራዊ ጥሪ በመቀበል አስፈላጊውን ድጋፍ እናደርጋለን ሲሉ የኦሮሚያ ብሔራዊ ክልላዊ መንግስት ባወጣው መግለጫ አስታውቋል። ቃል አቀባዩ አቶ ጌታቸው ባልቻ ለአሜሪካ ድምጽ በሰጡት ቃል በኢትዮጵያ የሰሜን አካባቢዎች ህወሓት እያደረገ ነው ያሉትን ውጊያም አውግዘዋል። ፀሐይ ዳምጠው ተጨማሪ አላት። የኦሮሚያ ብሔራዊ ክልላዊ መንግስት ባወጣው መግለጫ ህወሓት ለ27 ዓመታት የአገሪቱን ብሔር ብሔረሰቦች ነጣጥሎ በማጋጨት ጥላቻን ስዘራ ቆይቷል ብሏል። ዜጎችን ያለጥፋታቸው ስም እየሰጠ ሲያሰቃየ ነበረና በተለይ የኦሮሞ ህዝብ ሴት ወንድ ሳይለይ ያሰቃየ፣ እንደዚሁም አረመናዊ ድርግቶችንም ሲፈጽም የኖሬ ቡድን ነው ሲል ወንጅሏል። መንግስት የሀገሪቱ ዜጎችን ለመጠበቅ ሲሰራ ቆይቶ ከስምንት ወራት በኋላ የተናጠል ተኩስ አቁም ውሳኔ አሳልፏል ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ የክልላቸው መንግስት ማንኛውንም የሀገር ጥሪ ተቀብሎ ሰላምን ለማስፈን ዝግጁ ነው ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት በሀገር አቀፍ ደረጃ ማንኛውም አይነት ትንኮሳና በሀገር ውስጥ የሚፈጸመው ማንኛውንም ትንኮሳና በውጭም የሚደረግ ማንኛውንም ወረራ የመከላከል ሀላትነቱን ሲወጣ የነበረና ሀገርን ገንብቶ ያቆየ ህዝብ ነው። ስለዚህ ይሄ ህዝብ በሚፈለገው ደረጃ ተሳትፎውን እያደረገ እንዳለ ይታወቃል ማለት ነው። ሁላ አቀፍ ተሳትፎ ነው ሲያደርግ የነበረው ከግለሰብ ደረጃ እስከ ህብረተሰብ ድረስ የሚያስፈልገው ድጋፍ ለማድረግ ዝግጅት ሲያደርግ ነው የነበረው። በአንድ በኩል ይህንን ዝግጅቱን በሙሉ በሙሉ እንዲያጠናክር እየተደረገ ነው ያለው። ባለው ሀብቱ እንዲሳተፍ፣ በገንዘብ በሰው ሀይልና በቁሳቁስ ድጋፍ ሲያደርግ ነው የነበረው። ይህንን ድጋፉን አጠናክሮ እየቀጠለ ነው ያለው። ይህንን ከክልል ደረጃ ጀምሮ እስከ ታችኛው መዋቅር ድረስ የማስተባበር የመምራትና በእቅድ የማቀናጀት ስራ እየተሰራ ነው ያለው። ይህንን አጠናክሮ መቀጠል አለበት። በሌላ በኩል ደግሞ ይሄ ሀይል በአንዳ መሆኑን አውቆ ለማንኛውም ወገን ሊቆም እንደማይችል ለማንኛውም ማንኛውም ሊወገን እንደማይችል ህዝባዊ ባህሪ የሌለው እንደሆነ እንዲያጋልጥና በየ አካባቢ ይሄንን ሀይል ሙሉ በሙሉ እስኪደመሰስ ድረስ ባለው ሁሉ መከላከያ ሰራዊት ጎን ሆኖ መከላከያ ሰራዊቱን የማጠናከር ስራ ለመስራት ዝግጅቱን እያደረግን ያለ ነው። አቶ ጌታቸው አክለውም የኦሮሚያ ክልል ህዝብና መንግስት ኢትዮጵያን በመገንባት ውስጥ የሚመጥነውን አስተዋጽኦ ሲያበረክት መቆየቱን አስታውሰው የሀገርና የህዝብን ሉዓላዊነት ነጻነትን ለማስከበር በሚከፈለው መስዋዕትነት ላይም የራሱን ቆጥቦ አያውቅም ብለዋል። በፌዴራል መንግስት የታወጀውን የተናጠል ተኩስ አቁም አርሶ አደሩ በክረምት ወቅት ተረጋግቶ እንዲያርስ፣ ለዜጎች እርዳታ እንዲደርስና ግጭት እንዳይባባስ ቢሆንም ህወሓት ግን የተፈጠረበትን የጥፋት ስሜት መቆጣጠር አልቻለም ብለዋል። አቶ ጌታቸውም ስለዚህ መንግስት ሰላምን ለማስፈን የሚያደርገውን ማንኛውንም ተግባር በመደገፍ የኦሮሚያ ክልላዊ መንግስት የክልሉን ህዝብ በማስተባበር የህወሓትን የክፋት ተግባር ለመመከት እየሰራ ነው ብለዋል። ህዝባችንን እያስተባበርን እየንቀሳቀስን በዚህ ጉዳይ ላይ እንዲሳተፍ የማድረግ እና ወጣቶቹ የሀገር የመከላከል ተልዕኳቸውን በዚህ ወቅት በእኛ ላይ የደረሰውን ሀገር የመከላከል እና ሀገርን የማዳን ኃላፊነታችንን እየተወጣን ያለንበት ሁኔታ ነው ያለው። ይህንን በተግባራዊነት ለመፈጸም የክልሉ ህዝብ እና የክልሉ መንግስት በዚህ ጉዳይ ላይ ህዝብን እያሳተፈ ዝግጅት እያደረገ ያለበት ሁኔታ ነው ያለን ጁንታው እስኪደመሰስ ድረስ ጠበቀውን ሁሉ ለማድረግ ዝግጅት እያደረግን ነው የምንገኘው። የኦሮሚያ ክልል የሀገሪቱን ወቅታዊ ሁኔታን በተመለከተ ባወጣው መግለጫ ላይ የሀገርን ሰላም ለማስከበር የኦሮሞ ህዝብና የክልሉ መንግስት በርካታ አስተዋጽኦ ሲያበረክቱ ነበር፣ አሁንም ይቀጥላል ሲል በገለጸው ላይ የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበው ሰላምን ለማስፈን ሁለቱም አካል በጠረጴዛ ዙሪያ መነጋገር አለባቸው ሲሉ አስተያየት ሰጥቷል። እንደኛ ድርጅትም ሆነ እንደ አንድ ግለሰብ ከድርጅቱ እንደ አንድ ግለሰብ እንዲሁም ከኦሮሞ ብሔር እንደ መወለዴ ከምንም በፊት ኦሮሞ ለሰላምና ለሰላም ቅድሚያ ይሰጣል። ግድ ካልሆነና የመጨረሻ አማራጭ ሆኖ እስካልቀረበ ድረስ ጦርነት አውዳሚ በመሆኑ ወደ ጦርነት የሚያስኬዱ መንገዶች እና አስተሳሰቦች በሙሉ ቅድሚያ የሚሰጣቸው ነገሮች አይደሉ። ስለዚህ ውይይቶች ሁሉ በሰላም ግጭቶች ሁሉ በሰላም ጠረጴዛ ዙሪያ በመቀመጥ የፖለቲካ ድርድር በማድረግ የሚፈቱ ቢሆኑ ተመራጭና ተገቢም አማራጩም ጥሩ ይሆናል ብዬ አስባለሁ። በመጀመሪያ ደረጃ ትኩስ አቁም የተደረገው አንድ አካል ብቻ አይን ያስፈልግም እንደዚህ በሚል ወይ በድርድር ወይ በሌላ ነገር ሳይሆን አንዱ አካል ብቻ አቁሞ የሚወጣው ጦርነት ጦርነት ቁመዋል ወይም ደግሞ አስቁመዋል ብለን በምንናገርበት ደረጃ ላይ አይደርስም። ዩኒላተራል ወደ ባይላተራል መቀየር መቻል አለበት። ሁለቱም አካል ተስማ ተስማምቶ ጦርነቱ የሚቆም ከሆነ ጦርነቱ ቆመ ይባላል። መደረግ አለበት ብዬ ማስበው እኔ ሶስተኛ ወገንም በመሀል ተገኝቶ ሁለቱን አካል የሚያደራድር እና ጦርነቱ በሁለቱም በኩል ታምኖበት የሚቆምበት ሁኔታ መፈጠር አለበት ብዬ አስባለሁ። በሌላ በኩል የሕወሓት ቃል አቀባይ አቶ ጌታቸው ረዳ የትግራይ ግዛቶችን ሙሉ በሙሉ እስኪመለሱ የክልሉ ኃይሎች የሚወስዱትን እርምጃ እንደሚቀጥሉ ተናግረዋል። የፌዴራል መንግስት ኃይሎች ከዚህ በኋላ የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችን እንቀጥላለን ስሉ ከአሜሪካ ድምጽ ጋር በሳተላይት ስልክ በነበራቸው ቆይታ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን እናመሰግናለን ለዘገባዋ። አድማጮች ከባህር ዳር እየተጠናቀረ ያለ ዘገባ አለ እንደደረሰን ይዘን እንመለሳለን። አሁን ወደ ደቡብ ክልል ነው የምናልፈው። በደቡብ ክልል በአርባ ሰባት የምርጫ ክልሎች ምርጫ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልል ቅርንጫፍ አስታወቀ። ምርጫው በአጉሜ አንድ ሁለት ሺ አስራ ሶስት አመተ ምህረት የሚደረግ ሲሆን ሀያ ሁለት የምርጫ ጣቢያዎች ውሳኔ ሕዝብ የሚካሄድባቸው ሲሆኑ የቀሩት ምርጫ ቦርድ እንደገና ምርጫ ሁኔታው እንዲካሄድባቸው የወሰነባቸውና በጸጥታ ችግር ምክንያት ምርጫ ያልተደረገባቸው መሆኑም ተገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ያሰማናል። በደቡብ ክልል በመጀመሪያው ዙር ሰኔ 14 2013 ዓ ምት ምርጫ ባልተካሄደባቸው ክልሎች ምርጫ ማካሄድ የሚያስችል እንቅስቃሴ የተደረገ እንደሆነም የብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልል ቅርንጫፍ አስተባባሪ አቶ ፍሬው በቀለ ለቪኦኤ ተናግሯል። በተለይ የጸጥታ ችግር የነበረባቸው የተወሰነ ምርጫ ክልሎች አሉ። ከመዝገባ ጋር የተያያዘ ችግር ያለባቸው አሉ። በፍርድ ቤት ውሳኔ ደግሞ ወደ ሌላ ከቆጥራን እንድደረግና ራሳቸው እንዲመርጡ የተደረገው አግባባት አሉ፣ እነኝም አሉ። በህትመት ምክንያት ደግሞ የተዘለላሉ በአጠቃላይ እነን ጨምሮ በአራቱ ምክንያቶች ወደ 25 ምርጫ ክልሎች ላይ ምርጫ በድጋሚ ይደረጋል። እንደዚሁም የኢትዮጵያ ብሔራዊ ምርጫ ቦርድ በአንደኛ ዙር ምርጫ የተደርጎባቸው በተለያዩ ምክንያቶች ውድቅ የተደረጉና ድጋሚ ምርጫ እንዲደረገባቸው የተባሉ ሶስት አሉ። እነኛንም ጨምሮ ምርጫ የሚደረጋል ማለት በክልላችን እሱ ብቻ ሳይሆን ሪፍረንደም ይደረጋል አጠቃላይ በምራ ኢትዮጵያ የሚገኙ አምስት ዞኖች ና አንድ ልዩ ወረዳን አካቶ ወደ ሁለት ምርጫ ክልሎች ላይ በዚህ አካባቢ ምርጫ ያደርጋል በነ ሁለት ምርጫ ክልሎች ላይ ወደ ምርጫ ጣቢያዎች ላይ ምርጫ የምደረግበት አግባብ አለ ማለት ቅድም ባልኩ ደግሞ በ ምርጫ ክልሎች ላይ ወደ ሰማንያ ሁለት ምርጫ ጣቢያዎች ላይ ያ ምርጫ ይደረጋል ማለት ነው። ባጠቃላይ በክልላችን በርከት ያሉ ምርጫ ክልሎች ላይ ምርጫ ይደረጋል ማለት ነው ጳጉሜ አንድ ላይ። በክልሉ ጳጉሜ አንድ ምርጫ ከሚደረግባቸው 47 ምርጫ ጣቢያዎች ውስጥ 22 የከፋም፣ የሸካ፣ የዳውሮ፣ የቤንች ሸኮ፣ የምዕራብ ኦሞ ዞኖችና የኮንታ ልዩ ወረዳ ሕዝብ ውሳኔ ሕዝብ የሚካሄድባቸው ሲሆን የተቀረሩት ምርጫ ቦርድ እንደገና ምርጫው እንዲካሄድባቸው የወሰነባቸውና በጸጥታ ችግር ምክንያት ምርጫው ያልተደረገባቸው መሆኑን አስተባባሪው ተናግሯል። ለምርጫውም ዝግጅት መደረጉን ማተፍሮ ተናግሯል። የፍርድ ቤት ውሳኔ ያለ ኦልሬዲ ከውሳኔ መሰረት ማስተካከያ ተደርጎ ወደዚህ የሚደረግበት ነው። ስለዚህ መረጃዎችን የማደራጅ ስራ የተሰራ ነው። በአሁኑ ሰዓት በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ምርጫ ጣዎቹ በግልጽ ይታወቃሉ፣ ምርጫ ክልሎቹ ይታወቃሉ። የህትመት ጉዳይ አለ። ቀጥሎ ደግሞ የአስፈጻሚዎች ጉዳይ ስልጠናዎች አሉ። እነኚህ የቅድመ ዝግጅቶች በኢትዮጵያ ብሔራዊ ምርጫ ቦርድ በኩል የተደረጉ ናቸው። እነኚህ ነገሮች የሄዱ ናቸው። ግን ያው ህዝቡን የማሳወቅ ስራ ቀጣይ የሚደረግበትን የማስገንዘብ ስራ የምንሄድበትን አግባቦችን በተመለከተ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመነጋገር እያስካሄድ ነው ማለት ኛ እቅድ እያወጣን እንገኛለን ማለት ነው። ምርጫ ቦርድ በክልሉ ምርጫው እንደገና እንዲካሄድባቸው የወሰነባቸውንም አካባቢዎች አስታውሰዋል። አንዱ ገዴኦ ዞን ቡሌ ወረዳ ላይ ነው፣ ቡሌ ምርጫ ክልል ላይ ነው። ሁለተኛው ጉራጌ ዞን መስቃና ማርቀ ቁጥር ሁለት ላይ ነው። ሶስተኛው በባስኬቶ ልዩ ወረዳ ባስኬቶ ልዩ ምርጫ ክልል ላይ ነው የሚደረግባቸው ማለት ነው። እንደገና ድጋሚ ቆጠራ የሚደረግበት ደቡብ ኦሞ ባኮ ጋዘር ቁጥር አንድ ላይ ድጋሚ ቆጠራ የተደረገ ይገኛል ማለት ነው። እነዚህ አካሄዶች የሚደረጉት በጸጥታ ምክንያት ምርጫው ያልተደረገባቸው ቦታዎች ምርጫውን ለማካሄድ የሚያስችል አመላካች ሁኔታ የተፈጠረ መሆኑን ጠቁመው፣ ነገር ግን አሁንም መፈተሽ ያለባቸው ነገሮች ስለመኖራቸውም አቶ ፍሬው ገልጧል። በጸጥታ ምክንያቶች የተራዘው ምርጫ ክልሎች አሉ በተለምራ እና በእጅ ሸኮሽ ላይ ጉራ ፈርዳ አካባቢዎች ላይ እዛ ካ ያለ ባለፈው ጸጥታ ምክንያት ነበር። አሁንም በቀጣይነት ከሚመለከተው አካል ጋር ምርጫ ቦርድ የሚያስችል ሁኔታ አለ ብሎ የራሱ ግምገም ያደርጋል። ይህንን ከሚመለከተው አካል ጋር በመነጋገር የምናስተካክል ይሆናል። አሁንም እዛ ካ ያሉ እንደ አጠቃላይ ግን በጸጥታ ምክንያት ብዙ አይደለም። ምዝገባ ያልተደረገባቸው ምርጫ ያልተደረገባቸው ከዛ ወጣ ባለ ሁኔታ ኬዞችም ጭምር ነው። አንዱ ጸጥታ ኬዝ ሊሆን ይችላል እንጂ በርካታ ኬዞችም ስለነበሩ ነው ና ጉራ ፈርዳ ካያሉ አንዱ ምርጫ ክልል ላይ ነው ያለው። እሱን በተመለከተ ያው ከሰላምና ጸጥታ ቢሮ ጋር እና ሌሎች ከሚመለከቱ አካል በመቀናጀት ጥናት አድርገን የሚመለከቱ አካል ደግሞ ሲደርስ የሚደረግ ይሆናል ማለት ነው በመጀመሪያው ዙር የተደረገው ምርጫ ውጤት ለህዝብ ይፋ መደረጉና አሸናፊ ፓርቲ የታወቀበት የምርጫ ውጤት መታወቁ ምርጫው ባልተካሄደባቸው አካባቢዎች ምራጮች ድምጽ ለመስጠት ያላቸውን ተነሳሽነት አይቀንስባቸውም ተብሎ ተጠየቁት አተፍረውም የምርጫው ዋነኛ ዓላማ ወኪሉን መምረጥ ነው ብሏል የምርጫ ሂደቱም መደበኛ ነው ስሉ ተናግሯል። በዋናነት ምርጫ የሚደረገው አሸናፊና ተሸናፊን ለመለየት አንዱ ጉዳይ ቢሆንም በዋናነት ግን ዜጎች መብቶቻቸውን ለመጠቀም ነው፣ የሚወክላቸውን ሰው ለመምረጥ ነው። ስለዚህ እነኛ አካባቢ ደግሞ የሚወክላቸውን አልመረጡም፣ የሚወክላቸውን ለመምረጥ ስለሆነ የሚወክላቸውን ምርጡበት ሁኔታ ስለሆነ እኔ እዛው ችግር ይፈጥራሉ ብዬ ያገሉ እነኛ አጠቃላይ መንግስት ለመስረት የሚያስችል ወንበር ሊያገኝ ይችላል። ግን ዜጎች እዛ አካባቢ የሚወክላቸው ሰው መርጠዋል ወይ ብለን በምናመፅ አልመረጡም። ስላልመረጡ የእኔ ተወካይ ነው ብሎ ነገር መርጡበት ስለሆነ እኔ ተነቃቅቶ መብታቸው ይጠቀማሉ ብዬ ነው የምገምተው። መንግስት በመስረት አንድ ጉዳይ ሆኖ አብላጫ ድምፅ ኖሮ፣ ሁለተኛ ደግሞ ተወካይ መኖር ቁልፍ ነገር ስለሆነ ነው። በዚህ አግባ ተነቃቅቶ ተወካን ለመምረት ህዝቡ በንቃት መሳተፍ እንዳለበት ነው። ሁለተኛ ደግሞ እኛ ጋር ሚደረገው ምርጫ ብቻ አይደለም፣ ሪፈረንደም ይደረጋል። አንዱ የምርጫ አካል ቢሆንም ሪፈረንደም ይደረጋል። ሪፈረንደም ደግሞ ፍላጎቱን የሚገልጽበት ከመሆኑ ጋር የተያይዘው እኔ ተነቃቅቶ ይደረጋል ብዬ ነው፣ ህዝቡም በጉጉት እየጠበቀ ነው አለው። በደቡብ ክልል ባለፈው ሰኔ በሰማኒያ ስምንት ምርጫ ክልሎች በሚሊዮኖች የሚቆጠሩ ዜጎች መምረጣቸውም አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የጀርመኗን መርሃ መንግስት አንጌላ መርከልን ትላንት ሐሙስ በዋይት ሀውስ ተቀብለው አነጋግረዋል። ከአትላንቲክ ውቅያኖስ ወዲህና ወዲያ ማዶ በሚገኙት ሀገሮች መካከል ስላለው ጠንካራ ግንኙነትና በርካታ ጉዳዮችም ዙሪያ ስላላቸው ትብብር አጽንኦት ሰጥተው ያወሱት ሁለቱ መሪዎች ኖርድ ስትሪም ቱ በመባል የሚታወቀውንና ከሩሲያ ተነስቶ ጀርመን የሚዘልቀውን ከባህር በታች የተዘረጋውን የሩሲያ የተፈጥሮ ጋዝ ማስተላለፊያ ቧንቧን አስመልክቶ አሁንም ልዩነቶች እንዳሏቸው ታውቋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲው ዳያስኳራ ያጠናቀረችውን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል። ከ16 ዓመታት የሥልጣን ዘመን በኋላ በመጪው ጥቂት ወራት ውስጥ ስልጣናቸውን ለሚለቁት የጀርመናዋ መራሄ መንግሥት አንጌላ ሜርክል የአሁኑ የዋይት ሐውስ ጉብኝታቸው የስንብት ነው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደንም ለመርክል ከምስጋና ውጪ ሌላ ነገር አልነበራቸውም። ከአትላንቲክ ውቅያኖስ ወዲህ ማዶና ወዲያ ማዶ ባሉ አገሮች መካከል ያለው ህብረት ካሉት አጋርነት የሚተማመኑበት ደፋርና ብርቱ ሰው ነዎት። በእርስዎ መራሄ መንግስት በጀርመንና በዩናይትድ ስቴትስ መካከል ያለው ወዳጅነትና ትብብር ይበልጥ እየጎለበተና እየተጠናከረ ነው የመጣው። ባይደን እና መርክል በዩናይት ስቴትስና የኔቶ ወታደሮች ከአፍጋኒስታን መውጣት፣ በኮቪድ-19 የአየር ንብረት ለውጥ፣ የኩባንያዎችና የደንበኞቻቸውን የግል መረጃዎች ጭምር እየዘረፉ የማስለቀቂያ ገንዘብ በሚጠየቅባቸው የሳይበር ጥቃቶችና ሌሎች ቅድሚያ ትኩረት በሚሹ የጋራ ጉዳዮች ዙሪያ ተወያይተዋል። ይሁንና ባለ 11 ቢሊዮን ዶላሩ በጀርመንና በሩሲያ መካከል በተዘረጋው የኖርድ ስትሪም 2 የተፈጥሮ ጋዝ መተላለፊያ ቧንቧ ጉዳይ ያሏቸው ልዩነቶች አሁንም እንዳሉ ነው። ዋሽንግተን ፕሮጀክቱ በሩሲያ የተፈጥሮ ጋዝ አቅርቦት ላይ ያለን ጥገኝነት እንዲጨምርና ሞስኮ ለጥቃት ተጋላጭ በሆኑ የምስራቅ አውሮፓ ሀገሮች በተለይም ደግሞ በዩክሬን ላይ የምታሳድረው ጫና እንዲያይል ያስችላታል ብላ ታምናለች። የሩሲያን ጠብ አጫሪ እንቅስቃሴ ለመመከት የተባበረ ግንባር ስለመፈጠሩ ነው መርክል ግን አጥብቀው የተናገሩት። We've come to different assessments as to what this project entails, but let me say very clearly. ፕሮጀክቱ በዋናነት ምን ምን ያካትታል የሚለውን አስመልክቶ ከተለያዩ ድምዳሜዎች ላይ ደርሰናል። ሆኖም አንድ ነገር በጣም ግልጽ አድርጌ ልናገር፣ ሀሳባችንና ወደፊት የሚጸናውም ዩክሬን የተፈጥሮ ጋዙ መተላለፊያ ሆና እንድትቀጥል እንደ ማንኛውም ሌላ የዓለም ሀገር ሁሉ የግዛት ሉዓላዊነት መብት ያላት ሀገር መሆኗን ነው ነበር ያሉት መርከል። ዲሞክራትና ሪፐብሊካን ዩናይት ስቴትስ ምክር ቤት አባላትን ባስቆጣ ውሳኔ ባይደን ከኖርድ ስትሪም ቱ ጋር ግንኙነት ባላቸው የጀርመን ኩባንያዎች ላይ ተጥሎ የነበረውን ማዕቀብ በቅርቡ አንስተዋል። እኔ ወደ ፕሬዝደንቱ የስልጣን መንበር በመጣውበት ወቅት ዘጠና በመቶ በመጠናቀቁ ማዕቀብ መጣሉ ትርጉም አልነበረውም። ሩሲያ ዩክሬንን እንዲህ ካላረግሽ እንዲህ ትሆኛለሽ በሚል ማስፈራሪያ ስጋት ለመደቀን ያደረገችው ሙከራ መኖሩን፣ እናም በዚህ ጉዳይ እንዴት መቀጠል እንደሚያስቡ ለመረዳት ከቻንስለሯ ጋር መስራት ነው የበለጠ ትርጉም የነበረው። መርክል እና ባይደን ቻይና የምትፈጽመውን የሰብአዊ መብት ጥሰት በመቃወም በአንድነት ለመቆም ቢስማሙም ከቻይና ጋር ሊኖሩ የሚገቡ የኢኮኖሚ ግንኙነቶችን አስመልክቶ ግን አልተስማሙም። እነኚህ ልዩነቶች እንዳሉም ታዲያ መርክል ከቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር የነበራቸውን በእጅጉ የዋዥቅ የነበረና የታወቀ ግንኙነት ተከትሎ የሁለቱ ሀገሮች ግንኙነት የተሟሟቀ ይመስላል። እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም አባል ሀገሮች ለኔቶ የሚያዋጡትን መዋጮ ሁሉን አቀፍ የጋራ ግንኙነቶች እና ንግድን በሚመለከቱ ጉዳይ ዙሪያ የገጠሟቸውን አለመግባባት ተከትሎ ትራምፕ የመርክልን እጅ ላለመጨበጥ ፈቃደኛ ሳይሆኑ የቀሩበትም ይታወሳል። ዳን ሃሚልተን በዋሽንግተኑ ዓለም አቀፍ የጥናት ማዕከል ውድሮ ዊልሰን ሴንተር የአውሮፓ ዓለም አቀፋዊ ፕሮግራሞች ዲሬክተር ናቸው። በዩናይትድ ስቴትስና በጀርመን መካከል አዲስ አሰላለፍ አለ። በተለይም ብሪታንያ የአውሮፓ ሕብረትን ለቃ ስለወጣች እና ጀርመን አሁን በግልጽ የአውሮፓ ማዕከላዊ ኃይል እንደመሆኗ ይሄ ለወደፊቱም እጅግ አስፈላጊ ነገር ነው። እናም ከአውሮፓ ማዕከላዊ ኃይል ጋር መስራት ዩናይትድ ስቴትስን ጥቅም ለማስጠበቅ ወሳኝነት አለው። ከመርክል ጉብኝት አስቀድሞ ኒውዮርክ ከሚገኘው ግዙፍ የመድኃኒት ኩባንያ ከፋይዘር ዋና መስሪያ ቤት ደጃፍ ሰልፈኞች የኮሮና ቫይረስ ክትባት ሰሪዎች የአእምሮአዊ ንብረት ባለቤትነታቸውን መብቶች አንስተው አገሮች ክትባቱን የመስራት ፍቃድ እንዲሰጣቸው ሲሉ ጥሪ አቅርበዋል። ባይደን በሀሳቡ ሲስማሙ፣ መርክል ግን በበኩላቸው ሳይንሳዊ ምርምሮችን የሚጎዳ ነው ሲሉ ይከራከራሉ። ዘጋቢዎቻችንን እናመሰግናለን፣ የዋይት ሀውስ ዘጋቢያችን ፓትሲ ውዳ ስኳራና አሉላ ከበደን። አሁን ወደ ባህር ዳር ነው የምንመልሳችሁ። ቀደም ሲል ከባህር ዳር የ ተሰናዳ ያለው ዘገባ እንደደረሰን እናቀርባለን ብለን ነበር። አሁን ደርሶናል። በኢትዮጵያና በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመመከት ከመንግስት ጎን እንሰለፋለን ሲል ተቃዋሚው የአማራ ዴሞክራሲያዊ ኃይል ንቅናቄ አዲሃን አስታውቋል። አስቴር ምስጋናው ዝርዝሩን ከባህር ዳር እንደሚከተለው ታቀርበዋለች። ከ23 ዓመት በታች የምስራቅና መካከለኛ የአፍሪካ እግር ኳስ ውድድር በባህር ዳር ከተማ እየተካሄደ ይገኛል። ኤርትራና ኢትዮጵያ ደግሞ በአንድ ምድብ ላይ ነው የተደለደሉት። ከተወሰኑት የኤርትራ ቡድን አባላት ጋር በሆቴላቸው አድማጮቻችን ይቅርታ እንጠይቃለን። ዘገባው አሁንም እየተሰናዳ ነው። ቀደም ሲል የሰማችሁት በሁለተኛው አጋማሽ ላይ የተያዘና የኤርትራ የስፖርት ተጫዋቾችን በተመለከተ የተሰናዳ ዘገባ ነው። አሁን ኮቪድና አፍሪካን የተመለከተ ዘገባ ይኖረናል። የዓለም የጤና ድርጅት ዓለም አቀፉ የኮቪድ 19 ወረርሽኝ መዛመት አፍሪካ ውስጥ እየጨመረ መሆኑን ገልጾ ባለፈው ሳምንት ለኅልፈት የተዳረጉት ሰዎች ብዛት 43 ከመቶ መድረሱን ገልጿል። አፍሪካ በአንድ ወር ውስጥ አንድ ሚሊዮን የሚሆኑ ሰዎች በቫይረሱ መያዛቸውን አስመዝግባለች ይላል የጤናው ድርጅት። ብዙ የአፍሪካ አገሮች ለኮቪድ በሽተኞች የሚሆን የኦክሲጅንና የአልጋ እጥረት እንደገጠማቸውም የአሜሪካ ድምጽ ዘጋቢ መሐመድ ዩሱፍ ከናይሮቢ በላከው ዘገባ ገልጿል። አዳነች ፍሳሄ ታቀርበዋለች። የዓለም የጤና ድርጅት የአፍሪካ ቀጠናዊ ስራ አስኪያጅ ማትሲዲሶ ሞኤቲ ትላንት በቨርቹዋል ወይም በርቀት ባደረጉት ጋዜጣ ጉባኤ የኮቪድ-19 ወረርሽኝ ባለፈው አመት በአህጉሪቱ ከገባበት ጊዜ አንስቶ ከፍተኛ ብዛት ያላቸው የቫይረሱ በሽተኞችን እያስመዘገበች ነው ብለዋል። አፍሪካ ሚሊዮን ኬስ ሚሊዮን ኬስ። አፍሪካ ባለፈው ወር ተጨማሪ አንድ ሚሊዮን የሚሆኑ ሰዎች በቫይረሱ መያዛቸውን አስታውቃለች። አንድ ሚሊዮን የሚሆኑ ሰዎች በአጭር ፍጥነት ሲጨምሩ የመጀመሪያ ጊዜ ነው። ከዚህ ጋር ሲነጻጸር ከአራት ሚሊዮን የኮቪድ በሽተኞች አምስት ሚሊዮን ለመድረስ የሶስት ወራት ጊዜ ወስዶ ነበር። አልጄሪያ፣ ማላዊ፣ ሴኔጋል እና ዚምባብዌ የሚገኙባቸው አስራ ሁለት የአፍሪካ ሀገሮች የኮሮና ቫይረስ መዛመት እንደበረታባቸው የዓለም የጤና ድርጅት አስታውቋል። የሚሞቱት ሰዎች ቁጥርም እየጨመረ መሆኑን ሙቲ ገልጸዋል። የሙታን ቁጥር እየጨመረ የሄደው ዴልታ በተባለው የኮሮና ቫይረስ አይነት ምክንያት መሆኑ ተገልጿል። ዴልታ ከሁሉም የቫይረሱ አይነቶች በከፋ መልኩ እንደሚዛመት የሕክምና ጠበብት ይናገራሉ። ዴልታ በ21 የአፍሪቃ ሀገሮች እንደገባ ተገልጿል። በኮቪድ-19 ምክንያት የሚሞቱት ሰዎች ብዛት ከቀነሰባቸው ሀገሮች መካከል አንዷ ናሚቢያ ናት። ያም ሲባል ግን ናሚቢያ ውስጥ ባለፈው ወር ከአንድ ሺህ በላይ የሚሆኑ ሰዎች ህይወታቸውን አጥተዋል። እስማኤል ካጅታይ በናሚቢያ የጤናና የማህበራዊ አገልግሎት ሚኒስቴር የሚሰሩ ሐኪም ናቸው። የሚሞቱት ሰዎች ቁጥር የበዛበትን ምክንያት ያብራራሉ። ሃይ vን ሊ ም ስ ን በአንዳንድ ማህበረሰቦች የተለያዩ የቆዩ በሽታዎች ያሉባቸው ሰዎች በመኖራቸው በአንዳንድ ወረዳዎችና ክልሎች ደግሞ ከባድ በሽታዎችንና ወሳኝ ደረጃ ላይ የደረሰ ህመምን ለማከም ያላቸው ብቃት ውስን መሆኑ ለህልፈት ይዳርጋል። በሚነዙት የተሳሳቱ ወሬዎች ምክንያት ሰዎች ኮሮና ቫይረስን ለመከላከል የወጡትን ደንቦች ባለማክበራቸው ያሉትን የጤና አገልግሎቶች የሚገባውን ያህል ባለመጠቀምና በጤና መገልገያዎቻችን ውስብስብ የሆኑ የጥናት ውጤቶች የማቅረቡን ተግባር ማዘጋጀት ናቸው። እስካሁን ባለው ጊዜ ከአፍሪካ 1.3 ቢሊዮን ነዋሪዎች የኮሮና ቫይረስ መከላከያ ክትባት የመከተብ ዕድል ያገኙት 18 ሚሊዮን ብቻ ናቸው። አንዳንድ የአፍሪካ ሀገሮች የክትባቱ ሂደት የዘገየው በዓለም ገበያ የክትባቱ መድኃኒት እጥረት ስላለ ነው ይላሉ። ካትሪን ክዩቡቱንጊ የአፍሪካ ሕዝብ ብዛትና የጤና ሁኔታ ጥናት ማዕከል ኃላፊ ናቸው። የቫይረሱን መስፋፋት ለመገደብ ሰዎች እጅ መታጠብንና የአፍና የአፍንጫ መሸፈኛ ጭንብል ማድረግን የመሳሰሉት የጤና ጥበቃ ደንቦችን እንዲያከብሩ የአፍሪቃ መንግስታት መሞከር አለባቸው ይላሉ። say Africa doesn't have too many options without really having much of its population vaccinated. የተለመዱትን ደንቦች ከመከተል ሌላ አፍሪካ አብዛኛውን ህዝቧን ከማስከተብ በስተቀር ሌላ አማራጭ የላትም። ያለው ተስፋ ምንድን ነው? በመጭው ወር ብዙ የአፍሪካ ሀገሮች ጠቀም ያለ የጆንሰን ና ጆንሰን ክትባት ያገኛሉ የሚል ነው። እስከዛው ግን የተለመደውን ደንብ ማክበር ነው። አብዛኞቹ የአፍሪካ ሀገሮች የቫይረሱን መዛመት ለመገደብ ሲባል የተደነገጉትን ደንቦች በኢኮኖሚ ጉዳይ ምክንያት አላልተዋል። የቫይረሱ መዛመት የተባባሰውም በድንጋጌዎቹ መላላት ምክንያት ነው ተብሏል። አስፐን የተባለው የደቡብ አፍሪካ መድኃኒት ፋብሪካ አራት መቶ ሚሊዮን የቫይረሱ ክትባት መድኃኒት የማምረት እቅድ ስላለው አንዳንድ የአፍሪካ ሀገሮች በቀጣዮቹ ሳምንታት በመቶ ሺዎች የሚቆጠሩ የክትባት መድኃኒቶች ያገኛሉ ተብሎ ይጠበቃል። አድማጮች የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ22 በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን፣ አስተያየትም አድርሱን። በተጨማሪም በስርጭታችንና በዝግጅቶቻችን ላይ ያላችሁን አስተያየት ሆርን አት ቪኦኤ ኒውስ ዶት ኮም ላይ ላኩልን አት ቪኦኤ ኒውስ ዶት ኮም ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይ ታገኙናላችሁ። ከሰኞ እስከ አርብ ደግሞ በአህዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ዋና አዘጋጅ ሰለሞን አባተ። እያስተናግድኳችሁ ያለሁት ደግሞ ጽዮን ግርማልኝ። አሁን ወደ ሁለተኛው አጋማሽ መሰናዷችን እናልፋለን። የአምቦና ነቀምቴ አንዳንድ ነዋሪዎች ኢትዮጵያ አገር አቀፍ ምርጫ ውጤት ከተገለጸ በኋላ መመረጡን ያረጋገጠ መንግስት ሰላም በማስፈን የስራ እድልን በማመቻቸት ዙሪያ መስራት ይጠበቅበታል ሲሉ አስተያየታቸውን ለቪኦኤ ሰጥተዋል። አንዳንዶቹ ደግሞ በሀገሪቱ የሚታየውን የፖለቲካ ችግር ለመፍታት መንግስት ከተቃዋሚ ፓርቲዎች ጋር መወያየት አለበት ብለዋል። ሰላምን የማስፈን የህዝቦች አንድነት ወሳኝ ነው ሲሉም አስተያየታቸውን የሰጡዋሉ። ናኮር መልካ ነው አስተያየቶቹን ያሰባሰበው፣ እንደሚከተለው ይቀርባል። እኔ የምኖረው ምዕራብ ሸዋ አምቦ ከተማ በአምቦ ወረዳ ነው። ስሜ መኮንን ጉልማ ይባላል። ሀገራችን ለአመታት ስታካሂደው የነበረው ምርጫ ምን ይመስል እንደነበረ ማናችንም በጋራ እኩል የምናውቀው ነው። ቺቲንግ የበዛበት ነው ማለት ይችላለሁ። በአሁኑ ጊዜ ግን ዲሞክራቲክ በሆነ መልኩ ምርጫው ተካሂዶ ሰላምና ጸጥታ በሰፈነበት ተአማኒነቱን የጠበቀ ምርጫ ተካሂዷል ምርጫ በተካሄደባቸው ኤሪያዎች ላይ ማለት ነው ፍጹም ሰላማዊ ነው ማለት ይቻላል አልፎ አልፎ ካጋጠሙት ጥቃቅን ችግሮች በስተቀር አገሪቷ መንግስት በትክክለኛው በህዝብ ተአማኒነትን አግኝቶ በምርጫ እንዳሸነፈ ነው የምገባኝም ትክክለኛነቱም ያ ነው የምሰማኝ ይሄ ነው። አገሪቷ ምንድን ነው ከዚህ የምትጠብቀው ላልከኝ ነገር፣ ሁለት ትልቅ ጦርነቶችን አካሄዳለች ኢትዮጵያ። በአያለን ሀገሮች ላይ ትልቅ ተጽዕኖች ተፈጥሮብን ነበር። ያንን በሰላማዊ መልኩ ተነጋግሮ ተማምኖ በዲፕሎማሲ የበላይነትን በማስመዝገብና አያልነትን በማግኘት አሸንፈናል። ይሄ ለእኔ ትልቅ ድል ነው። እኔ እንደምረዳው አንደኛ የአባይ ውሃ ሙሊት ነው። ሁለተኛው የምርጫ ጉዳይ ነው። ይሄንን ሰክሰስፉሊ አገሪቷ ተላልፋለች። የአባይን ጉዳይ በተመለከተ አሁንም የቀሩን ነገር ች ቢኖሩም እንኳ በዲፕሎማሲ መልኩ ትልቅ ስራ እየተሰራ ስለሆነ እንደ ሙሉ በሙሉ እንደምናሸንፍ እርግጠኛ ነኝ። ወደ እድገታችን ወደ ስራችን ወደ ሰላማችን ብንመለስ ደስ ይለኛል ና የኢትዮጵያ ሕዝብም ይህንኑ ተገንዝቦ ለአንዴና ለመጨረሻ ጊዜ በራሱ ገንዘብ በራሱ አቅምና እውቀት የጀመራትን ይህን ትልቅ ዓለም አቀፍ ግድብ ቢጨርሰው በጣም ነው ደስ የሚለኝ። የኢትዮጵያ ሕዝብ አንድ ሆኖ ተባብሮ ይህችን ሀገር በሰላም በፍቅር፣ በእድገት ጎዳና ልናመራት ይገባናል። ያም የሚሆነው ስንደማመጥ የኢትዮጵያ ብሔር ብሔረሰቦች ህዝቦች ተደማምጦ ተከባብሮ የአብሮ መኖር ፖሊሲያችንን የኢትዮጵያዊነት ባህሪያችንን ብናካሄዶ በቅርብ ጊዜ ውስጥ ታላላቅ አገሮች አያላን አገሮች የደረሱበት እንደምደርስ ባለሙሉ ተስፋ ነኝ። አሁንም ኢትዮጵያ እግዚአብሔርም ይጠብቃታል፣ ህዝቦቿም ይፈቃቀራሉ፣ አብሮ ይኖራሉ። ይሄንኑ ነው የምለው። ታደሰ ይባላለሁ። የአምቦ ከተማ ነዋሪ ነኝ። መርጫው እንዳየሁት ያው ተፎካካሪ ፓርቲ የለም። አብዛኛው በኦሮሚያ ክልል ያየሁት ነገር የለም። ከዚህ አንጻር ፊትህ ነው ብዬ አላስብም። ሁለተኛ ደግሞ ስለ ኢኮኖሚ ሀገሪቷን ለማረጋጋት ከተቃዋሚ ፓርቲዎች ጋር መንግስት ቁጭ ብሎ መወያየት እንዳለበት ነው። እንዲህ ካልሆነ ሀገሪቷ ወደ ችግር እንደምትሄድ ነው የሚገባኝ ማለት ነው። ሀገሪቷ ሰላም ከሌላት ሁለተኛ ደግሞ ከውጭ ካሉት ሀገራት ካል ዲፕሎማሲ ከሌለ ከውጭ የሚገቡ እቃዎች ውድ በመሆናቸው ንግዷን ለማረጋጋት አይቻልም፣ የሚቻል አይመስለኝም። ኢኮኖሚ በጣም ዋጅቀዋል። ኢትዮጵያ ውስጥ ስራ የለም። ውይይት ከተቃዋሚ ፓርቲዎች ጋር ቁጭ ብሎ መወያየት፣ ውጭ ሀገር ዲፕሎማሲ ጋር መንግስት መወያየት እንዳለበት። ትግስት በሻ ላይ የምኖረው አምቦ ከተማ ውስጥ ነው። ያው ምርጫ በጥሩ ሁኔታ አልፏል፣ መርጠናል። እግዚአብሔር ይመስገን መልካምም ሆኗል። ሀገራችን መልካም ነው፣ ሰላም ነው። ከዚህ በኋላም ሰላም ይሆናል ብለን እናስባለን። አሁን እንግዲህ ያው ከዚህ ከምርጫ የምንጠብቀው አንድ ነገር ለልጆቻችን ስራ እድል ይፈጠርልናል ብዙ የሚያስፈልጉ ልማቶች አሉ። ብዙ ፋብሪካዎች መከፈት አለባቸው። ትውልድ ስራ ፈት ሆኖ ነው ያለው። በጣም በብዙ ሱስ ውስጥ በብዙ የማይገባ ውለው ነው የሚውሉት ያሉት ልጆቻችን እና ያው ከዚህ ምርጫ በኋላ አሁን እንግዲህ ተመረጡት ሰዎች በታማኝነት እና በቅንነት እግዚአብሔርን በመፍራት ያገለግሉናል ብለን እናምናለን። አመሰግ ወየሳ ይባላል ከምስራ ቆስዳ የነቀምት ከተማ ነዋሪ። ይሄ ምርጫ የውሸት ምርጫ ነው። መረጋጋትን ሊያመጣ አይችልም። የውሸት ነው ያልኩት መጀመሪያ እንደ ሀገር ቶች ሰብስቦ የምስክር ወረቀት የምርጫ የምስክር ወረቀት ከሰጠ በኋላ በራሱ ጊዜ በሰላም ወደ ምርጫ ገበጠው ሊመጡ የነበሩትን ህዝቦችን ራሱ ገብቶ ነው ያወጣው። አሰራቸው፣ ግማሾቹን አሳደዳቸው። ለዚህ ይሄ የውሸት ምርጫ ነው። በራሱ ጊዜ በአል በየ አካባቢው ሰላም እየሰጠ ያለው መንግስት ራሱ ነው። ሰላም ሊያመጣ አይችልም። ይውጫ በየቦታው ደግሞ ሰው ሞተ ነው፣ ህዝቡ ፍራቻ ውስጥ ነው ያለ። የኢኮኖሚ ውድቀት ደግሞ በጨራሻ ይቀንስ የሚያባብሳል። እየባሰበት ነው የሚሄደው። ስራ አጥነት የተማረው እኮ ብዙ ስራ መስራት ሲችል ጠጉሩን እየጎነጎነ ነው የሚውለው። ስራ አጥነትን ሊቀርፍ አይችልም። ቱሌሳ ጡጉማ አባባል አንቦ ከተማ ነዋሪ ነው። ምርጫ በተሳካ ና አሪፍ በሆነ ሁኔታ ነው የተጠናቀቀው። እንግዲህ በአካባቢ ባየሁት አንጻር ማለት ነው። ለወደፊት አሪፍ የስራ እድል እንዲፈጠር እንዲሁም የሰላም የማስከበሩ፣ እንዲሁም የተለያዩ የመሰረተ ልማቶች ውጤቶች በከተማ አሁን ተጀምረዋል። አሪፍ እይታዎች አሉ። ያ ነገር ተጠናክሮ እንዲቀጥል ና ከሶስት ከአራት አመት በኋላ አሪፍ የሆነ የወጣቱ ኑሮም ተሻሽሎ ስራ አግኝቶ የተለያዩ መሰረተ ልማቶችን ተሟልተው እንግዲህ ይቀጥላል ብዬ አስባለሁ። እንደዚህ አይነት እንትኖችን ጠብቃል። ከሰላሙ አንጻር ይሄ ነው ማለት ባልችልም፣ ግን ያው የተረጋጋ ኑሮ በተለይ ለስራ ለሚሰራ ሰው ሰላም ምን አይነት ዋጋ እንዳለው ያውቀዋል፣ የሚሰራ ሰው ያውቀዋል። እና በተለይ ሰላሙ ነገር በጣም ቢሰራበት እና የበለጠ ከተማ ቢረጋጋ የተሻለ ሰላም እንዲሰፍን እመኛለው፣ እፈልጋለሁ፣ ጠብቃሉ። በአስተያየት የተሳተፉትን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ወደ ኢትዮጵያ ስንመጣ ሕዝብ ካሳየን ፍቅር የተነሳ ወደ ሁለተኛ ቤታችን እንደገባን ነው። የተሰማን ብሎናል። ለወዳጅነት ጨዋታ ባህር ዳር የተገኘ ኤርትራዊው ተጫዋች፣ በዚህ የወዳጅነት ጨዋታ ከአማራ ሕዝብ ሰላም፣ ፍቅርና መተሳሰብ አትርፈናል። ታላቁ ግባችንም ይህ ነበር ያሉት ደግሞ የኤርትራ እግር ኳስ ፌዴሬሽን የቴክኒካዊ ዲሬክተርና የሴካፋ ኢንስትራክተር አቶ ዳንኤል ዮሐንስ ናቸው። ከ ሀያ ሶስት አመት በታች የምስራቅና መካከለኛው የአፍሪካ እግር ኳስ ውድድር በባህር ዳር ከተማ እየተካሄደ ይገኛል። በውድድሩ ለመሳተፍ ባህር ዳር ከገቡት የኤርትራ እግር ኳስ ተጫዋቾችና አመራሮች ጋር አስቴር ምስጋናው ቆይታ አድርጋለች። ከ23 ዓመት በታች የምስራቅና መካከለኛ የአፍሪካ እግር ኳስ ውድድር በባህር ዳር ከተማ እየተካሄደ ይገኛል። ኤርትራና ኢትዮጵያ ደግሞ በአንድ ምድብ ላይ ነው የተደለደሉት። ከተወሰኑት የኤርትራ ቡድን አባላት ጋር በሆቴላቸው ቆይታ አድርጊያለሁ። ሮቤል ተክለማርያም የኤርትራ ብሔራዊ ቡድን ተጫዋች ሲሆን ከአምስት ወር ወዲህ ወደ አዲስ አበባ በመምጣት ለቡና ክለብ እየተጫወተ ይገኛል። ዛሬ በባህር ዳር ከተማ ስሜቱን እንዲያጋራኝ ስጠይቀው የኤርትራና የኢትዮጵያ ሕዝቦች በደም የተሳሰሩ አንድ ሕዝቦች ቢሆኑም ሁኔታዎች በፈጠሩት ችግር ተራርቀው መቆየታቸውን አስታውሷል። ሁለቱንም ሕዝብ የሚያስተሳስረው አንድ ኃይል አለ ብዬ አምናለሁ። ይህም ፍቅር ነው፣ ይላል የኤርትራና የኢትዮጵያ እንኳ መጀመሪያ ነው፣ የሰላም ነው፣ የፍቅር ማለት ነው። ኤርትራና ኢትዮጵያ ማለት ነው። ከሁለት ዓመት ነው በፊት ነበረ ና ሰላም ነበረ የአቢ ሲመጣች እዛ አስመራ፣ ከዛ ኢሳያስ ሲመጣ እዛ አዲስ አበባ በጣም ደስ ና ነበረ። አሁን ደግሞ በጣም ደስ ና አለ ማለት ነው። ከዛ በሚቀጥለው ከሆነ በጨዋታ ደግሞ በቃ በፍቅር ነው፣ በሰላም ነው፣ በቃ እንሄዳለን ማለት ነው። እኔ ዝን ተጫዋች ነው በቃ ስለሆነ እና የቡና ደግሞ በፍቅር ነው፣ በሰላም ነው እንሄዳለን እኔ ሳይሆን ቡድን ቡና ደግሞ ኢትዮጵያ ነው። ከዛ በፍቅር ሰላም ነው እንሄዳለን ማለት ነው። ከዛ አሁን ደግሞ እዛ የነገ ጨዋታ ደግሞ መጀመሪያ የፍቅር የሰላም ነው። ከዛ በመቀጠል የጨዋታ ነው ማለት ነው። ሳዶር የማነ የ21 ዓመት ወጣት ነው። ኢትዮጵያንና ኢትዮጵያውያንን በስም ብቻ ነበር የማውቃቸው ወደ አዲስ አበባ ትሄዳለህ ሲባል የተሰማኝ ስሜት የተለየ ነበር። እዚህ ስገባ ደግሞ ሕዝቡ የተለየ ፍቅር ነው ያሳየኝ። እናም ከቤት ወጥቼ ወደ ሌላኛው ቤት የገባው ያህል ነው የተሰማኝ በማለት አብራርቷል። አስመራላ አዲስ አበባ ለመጣ በጣም ጓጎት ለምላያት ማለት ነው። የኢትዮጵያ ሕዝብ በጣም እወዳለሁ። በዛ ላይ የምናገረው ነገር በጣም ደስ ብለን በቃ

لقد هم شان ولكننا نحن نتمنى ان نتمنى ان جود فور نتمنى ان نتمنى ልክ ከቤት ወጥተህ እንደመጣህ ነው የተሰማ አበቃ። ከቤት ለቤት የመጣች አቶ ዳንኤል ዮሐንስ በኤርትራ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር እና የሴካፍ ኢንስትራክተር እንደሆኑ ነግረውኛል። ከ30 ዓመት በፊት በጅማ ዩኒቨርሲቲ ተማሪ እንደነበሩም አጫውተውኛል። በዚህ ውድድር ሰበብ ከረገጧት ኢትዮጵያ ሶስት ግቦችን እንዳሳኩ ይናገራሉ ፍቅር ሰላምና መተሳሰብ ለእኛ የጨዋታው ውጤት ሶስት ጎሎች ናቸው። ሶስቱም ጎሎች ደግሞ ፍቅር ሰላምና መተሳሰብ ነው። የጨዋታ ውጤት ከዚህ በላይ ቴክኒካሊ የጨዋታ ውጤት እዚያው የሚፈጠረው ሊሆን ይችላል። ዘጠና ደቂቃ የሚለየው ነገር ሊሆን ይችላል። ግን አንድ ላይ በመመደባችን ለእኛ ሁለት ፊሊ ነው ያለን። አንዱ ቴክኒካሊ ሌላ ውጤት ይዘን በሰሚፋይናልና ፋይናል ብንገናኝ በወሳኙ መድረክ ብንገናኝ ደስ ባለን ነበር። ቴክኒካሊ እንዳልኩሽ ደግሞ በሾሾ ፖለቲካል ኢሹ ስናየው ደግሞ አንድ ላይ መመደባችን እና በመክፈቻው ሰዓት መጫወታችን ደግሞ ለሶስቱም ውጤቶች አጋጣሚው ይፈጥራል። በአዲስ ቀን በመጀመሪያ ቀን በአዲስ ሁኔታ የመጀመሪያውን ፊሊን አንድነት፣ ፍቅር፣ መተሳሰብ ያልኩ ነገር ሲታይ ደግሞ ለህዝቡ ኢሜጅ የሚሰጠው ያ ነው። ለእኛ ትልቁ ውጤት የሚሆነው የኳሱ ውጤት አይደለም። በኳስ ጨዋታ ዊኒ ሜንታሊቲ የማሸነፍ ሀሳብ አለ። በቦታ ግን ያ ቴክኒካሊ እና ኢሞሽናል የምታደርገው ነገር ከውጭ ሆነ ስታስበው ደግሞ ረጋ ብለ ስታስበው ከዛ በላይ የሚያስፈልግ ውጤት አለ ብለህ የምታስበው ነገር አለ። እንዳልኩሽ ሰላምና ፍቅር ሲያሸንፉ ደግሞ ሁለታችን አቻ እንደወጣን ነው የምናየው። ስለዚህ ሰላምና ፍቅር ካሸነፈ ለእኛ በቂ ነው። አቶ ዳንኤል ነገ በስታዲየም የሚጠብቁት ምኞታቸውንም እንዲህ ገልጸውልኛል። ባህር ዳር ሕዝብና የኢትዮጵያ ሕዝብ ኢንጀነራል ስፔሲፊካሊ ደግሞ የባህር ዳር ሕዝብ ለሁለታችን ቡድን እኩል እንደሚደግፍ ይሰማኛል። ምክንያቱም አቀባበሉ ህዝቡ ራሱ ኳሱን አይደለም የሚፈልገው ህዝብ ለህዝብ ተጫዋቾቹ አንድ ላይ ሆነው ሲገቡ ራሱ አንድ አንድነት እና ሰላም ሲያይ ያ ነገር ለአንድ ቡድን ለመደገፍ እድሉም አይሰጣቸውም ስሜታ ከኢሞሽናል ስለሚሆን ለሁለታችን እንደሚደግፉ ነው የሚሰማኝ። ተጫዋቾቹ ከውድድር በኋላ ለማስታወሻ የችግኝ ተከላ ስነስርዓት ያካሂዳሉ ብለዋል አቶ ዳንኤል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። አድማጮች፣ ሰዓታችን ተጠናቋል። ለምሽቱ ያሰናዳናቸውን ዝግጅቶች ያስደመጥናችሁ ነበሩ። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት በቅዳሜና በእሁድ ሌሎች ዘገባዎችን ይዘን እንመለሳለን።